የአድማጮች ማህደር ጤና ይስጥልኝ። የተከበራችሁ የአድማጮች ማህደር ተከታታዮች፣ እንደተለመደው ዛሬም በፖስታ ቤት የደረሱን ደብዳቤዎች እናስቀድማለን። ላኪው ነዲ አህመድ ናቸው ከጭሮ ወይም አሰበተፈሪ ተፈሪ። እሳቸውም የከበረ ሰላምታ ከቀረቡ በኋላ ዛሬ በእንግሊዝኛ ቋንቋ ሊጀምር ይላሉ። ይህም ዜር ኢዝ ኖ አይ ኢንዘ ቲም። ወደ አማርኛው ስንተረጉመው የቡድን ጨዋታ ውስጥ እኔ ብቻ የሚል ቃል አለመኖሩ ነው የሚያሳየው። ለምሳሌ አንድ የእግር ኳስ ቡድን አስራ አንድ ተጫዋቾች አሉት እንበል አንዱ ተጫዋች ከዛ ውስጥ ለብቻ ወጥቶ ዛሬ እኔ ብቻ ነኝ እንድናሸነፍ ያደረግኩት ማለት አይችልም የሁሉም ጥረት አለበት ካሉ በኋላ በመጨረሻም እንደ ብሔር ማሰብ ትተን እንደ ሀገር እናስብ እላለሁ ይላሉ ነዲ አህመድ ከጭሮ። ሌላው ደብዳቤ ደግሞ የደረሰን ከጀርመን ነው። የኚህን ጸሐፊ መልእክቶች ባለፉት ሳምንታትም አስተላልፈን ነበረ። ለዛሬ ደግሞ ከአስተያየታቸው አንዱን እናሰማችሁ። የደብዳቤው ርዕስ እኔ አማካሪያቸው ብሆን ኖሮ የሚል ነው። በተለያዩ ጊዜያትና ርዕሰ ጉዳዮች ላይ ሰምቻለሁ። ይህ ነገር እስከ መቼ ይቀጥል ይሆን? ጠቅላይ ሚኒስትሩ እኮ በአንድ ወቅት በአጭሩ ፍላጎታቸውን ገልጸዋል። ቃል በቃል ባይሆንም ሀሳባቸውን እንደሚከተለው ገልጸዋለው። በሁሉም ዘርፍ ሀገራችሁ ስለምትፈልጋችሁ የሚቻላችሁን ሁሉ አበርክቱላት፣ ለዚህም የኔን ቢሮ ጨምሮ ቤተ መንግስቱ ክፍት ነው ካሉ በኋላ ይህ ከሆነ ለምን አንዳንድ ሰዎች እኔ የእሳቸው አማካሪ ብሆን እንደሚሉ አይገባኝም። በራቸውን አንኳኩተው ይፈትሿቸው፣ አሊያ ግን ለይምሰል መናገሩ ይቅር። ምናልባት እስከዛሬ ድረስ በዚህ ዙሪያ የአስተያየት ወይም የምክር አገልግሎት መቀበያ ወይም መስጫ መንገድ በጠቅላይ ሚኒስትሩ ጽህፈት ቤት ያልተዘጋጀ እንደሆን ይታሰብበት ማለት ወዳለው ለስራ ቅልጥፍና ሲባል በየሙያ ዘርፉ ቢሆን ይመረጣል። ምክንያቱም አስተያየቶች አንድ ቦታ ላይ ከበዙ ለመምረጥና ለማደራጀት ከባድ ከመሆኑን በተጨማሪ ጊዜ ይወስዳል። ማለትም ጤናን በጤና ኢኮኖሚን በኢኮኖሚ መከላከያን በመከላከያ ዘርፍ ወዘተ እላለሁ ይላሉ። ከጀርመን የጻፉልን አድማጫችን። በባካችሁ አድማጮች ስትጽፉልን ስማችሁን ፖስታው ላይ ብቻ ሳይሆን ደብዳቤውም ላይ ጻፉልን። ስማችሁን መግለጽ ካልፈለጋችሁ ደግሞ የበር ስማችሁን ግለጹልን። ቀጣዩ መልእክት ደግሞ የደረሰን አማሪክ አት ዲ ደብልዩ ዶት ኮም በሚለው የኢሜይል አድራሻችን ነው። ላኪው አደፍርስ ይባላሉ ከሐዋሳ በኦሮሚያ ክልልና በአዲስ አበባ ነዋሪዎች መካከል ጸብና ግጭት እንዲፈጠር ከዚያም የዶክተር አብይና የለውጥ ኃይሉን የአመራር ብቃት የለውም ለማስባል የተወሰኑ በተቃዋሚ ስም የሚንቀሳቀሱ የፖለቲካ ድርጅቶች ልሳናቸው በሆነው ቲቪና በርካታ የህትመት ስርጭቶቻቸው አማካኝነት የለውጡን ኃይል ሲያብጠለጥሉ እንደነበረ ቴሌቪዥናቸውን ያየና በርካታ የህትመት ውጤታቸውን ያነበበ ኢትዮጵያዊ ዓላማቸው የለውጥ ኃይሉን የማላላት ዘመቻ መሆኑን በግልጽ ተገንዝቦ የለውጥ ኃይሉን መደገፉን ቀጥሏል። በማጣላት ዘመቻ አልሳካ ሲላቸው በኦሮሚያ ህዝብና በአዲስ አበባ ነዋሪ መካከል ግጭት ለመቀስቀስ ደፋ ቀና ማለታቸውን ተያይዘውታል። የሚገርመው ኦሮሚያዎችም ሆኑ አዲስ አበባዎች አዲስ አበባ የእኛ ናት ስላሉ የእነሱ እንደማትሆን ጉዳዩ በሚመለከታቸው ወገኖች በመነጋገርና በውይይት ሀገራችንን ወደ ግጭት እንዳይከቷት በሰከነው ሁኔታ ችግሩን መፍታት ለሚችለው የበላይ አካል ቢተዉ የተሻለ ስለሆነ ለድብቅ ዓላማ መጠቀሚያ መሳሪያ ከመሆን እንዲቆጠቡ በዶቼቨለ ሬዲዮ በኩል ለአዲስ አበባ ወጣቶች እንድታስተላልፉልኝ አደራ እላለሁ ይላሉ፣ አደፍርስ ከሐዋሳ። ይኸው ይኸውም መልክቱን አየር ላይ አብቅተናል። አሁን ደግሞ በዋትሳፕ ወደ ደረሱን መልእክቶች እንለፍ ያሬድ ያቆብ ከአማሮ ሰላም ለእናንተ ይሁን ዲደብሊውዎች የኮሬና የቦርጂ ብሔረሰብ ጉዳይ በጣም አሳሳቢ ሆኗል መንግስት ምንም አይነት መፍትሄ ሊሰጠን አልቻለም ዛሬም ንጹሀን ዜጎች በታጠቁ ሀይሎች እየተገደሉ ይገኛሉ ይላል አስተያየታቸው ሰላም ጤና ይስጥልኝ ዲደብሊውዎች ፕሮግራማችሁን በሬዲዮ በኢንተርኔት ና በዋትሳፕ በመከታተል ላይ ይገኛለሁ መረጃችሁ በጣም ቆንጆ ና ተጨባጭ ከመሆኑ የተነሳ ዋትሳፕ ላይ ለብዙ ጓደኞቼ በማስተዋወቅ ዜናዎች ባለንበት እየደረሱን እንገኛለን። ስለ ጥረታችሁ ከልብ እያመሰግንኩ በተጨማሪ እንድንጠቀም የላካችሁልንን ቴሌግራም ስንፈልግ አልመጣለን። ትክክለኛውን የቴሌግራም ገጽ ላኩልኝ ስል በትህትና ጠይቃለው ይላሉ። ስማቸውን ያልጠቀሱት ሌላው አድማጭ ከኢትዮጵያ የተከበሩ አድማጫችን ቴሌግራም የሚጠቀሙ ከሆነ ዲ ደብሊው አማሪክ ብለው ይፈልጉን። ወደ ቀጣዩ መልእክት እንለፍ። ይህም ከኢትዮጵያ ነው። ሀይ ዲ ደብልዩዎች፣ እንዴት ናችሁ? ሙሐመድ እባላለሁ ከሰሜን ወሎ ሀብሮ ወረዳ የዘውትር አድማጫችሁ ነኝ። ከአድማጭነት ወደ ተሳታፊነት ስገባ የመጀመሪያ ጊዜ ነው። መንግስት ህገ ወጥ ስደትን ለመከላከል በህጋዊ መንገድ ወደ ተለያዩ አረብ ሀገሮች ሰልጥናችሁ ትሄዳላችሁ በማለት ህግ አውጥቷል። ህጉ ስምንተኛ ክፍል ሰርተፊኬት ያለው ብቻ ስለሚል ወጣቱ ይህንን መስፈርት ማሟላት የማይችል በመሆኑ አሁን ያለው አማራጭ በበረሃ ጉዞ ሆኗል። ስለዚህ መንግስት ይህንን ጉዳይ ቢያስብበት በእናንተ በኩል ለሚመለከተው አካል ብታስተላልፉልኝ ይላል መልእክታቸው። አራተኛው የህዝብና ቤት ቆጠራ በድጋሚ መራዘሙ ማክሰኞ ዕለት ተዘግቧል። ሳሙኤል ከደቡብ ወሎ ወቅድ ወረዳ በዚህ ላይ አስተያየት አላቸው። ቤትና ህዝብ ቆጠራው መራዘሙ ጥሩ ነው። ምክንያቱም በያለንበት ከባልደረቦች ጋር በቼክሊስት ተጋጅተን ነበር ብለዋል። ሌላው አድማጭ ደግሞ ውሳኔው ትክክለኛ ነገር ነው፣ ግን ወቅቱን ያልጠበቀ ነው። ማለትም ለስራው የሚያስፈልጉ ቁሳቁሶች የተሰራጨባቸው ክልሎች እንዳሉ ሰምተናል። ይህ ከመሆኑ በፊት ቢሆን መልካም ነበር። ሆኖም መራዘሙ መልካም ዜና ነው። ሀገራችን አሁን የሚያስፈልጋት ሰላም፣ መረጋጋት እንዲሁም ዜጎችን ካሉበት አስከፊ ሁኔታ ማውጣት ነው ይላሉ፣ ከኢትዮጵያ አስተያየት የላኩልን አድማጭ። አሁን ደግሞ በድምጽ የደረሱን መልእክቶች እናሰማችሁ። ዲደብሊው እንደምናችሁ ተወረባቦ ወረዳ ስሜን ለመጥቀስ ያልፈለኩ አድማጫችሁ ነኝ። ወረባቦ ወረዳ ለውጥ የለውጡ ሂደት ስላልገባው ሙስሊሞች ሶላት እንዳይሰሉ ተመ ድረሳችሁ እየተባረሩ ስለሆነ አሁንም ለውጡ ስላልገባቸው እባካችሁ ለወረዳው አስተዳደር አድርሱልን የምለው መልእክት። በተጨማሪ በዜሮ አምስት ቀበሌ ያሉ ሙስሊሞች መስጂድ ለመስገድ አሳፋሪ ነውር እርምጃ እየተወሰደባቸው ስለሆነ አሁንም የሙስሊሙ መብት ስላልተጠበቀ ቀጣይ አሁንም ነጻነትን ለውጥን ዴሞክራሲን እንድሰፍን በዜሮ አምስት ቀበሌ በወረዳ በወረዳ የሚገኙ ሙስሊሞች እየተባረሩ ነው ያሉት በአንድ ሰው ጥገኝነት እደሩ እየተባሉ እስልምናቸው ነጻነት ለማዋቅ አልቻሉምና ይድረስልን በሉልኝ ጤና ይስጥልኝ። ዶች ብል እኔ ቅድም ተሳስቼ በፊተኛው መልእክት ባሳለፍኩበት ሰዓት ቢገርማችሁ ነገር ያለፈውን ስርዓት ይተካል ብለን ስንጠብቀው የነበረው ስርዓት የአሁኑ ስርዓት ተመሳሳይ ሆኖ ለማገኘች ያለሁ ለልጅ ፈልጋለሁ ለምንድን ብትሉኝ እኔ በ1984 ዓ ም የወያኔ መንግስት የእሱን ጎሳዎች ብቻ ጥሪ አድርጎ አፋር ክልል ነበርኩኝ ስብሰባ ሲያካሂድ አይቼ እንደዚህ ያላለ ወይ እንደ አንድ ባንድ ኢትዮጵያ ጌት የሚባለው አመለካከት ቁጭት ነበረኝ። ዛሬ ደግሞ በጅቡቲ ውስጥ ለሁለተኛ ጊዜ ለማየት ችያለሁ ዕድሜ አግኝቼ በመኖሬ ማለት ነው። እና በጣም የዘረኝነት ሁኔታ ኢትዮጵያን የማይጠቅማት ኢትዮጵያን የማይመራት መሆኑን ለማስረዳት ፈልጌ ነው ማለት ነው። ዘረኞች ካሉ መቼም ቅሬት እንዳይሰማችሁ ዘረኝነት ደግሞ ተሰምቷችሁ ቅሬት ከተሰማችሁ ዘረኝነት ወዳድ ከሆናችሁ እውነተኛ ነው ብዬ አለልም። አንድ ነገር እንደዚህ ያለ መረጃ የሚለዋወጥ ሰው በዘረኝነትም እንዲኖራል ብዬ አልገምትም። ያለኝን አስተያየት ለመግለጥ በፈለኩበት ሰዓት እናንተ ብቻ ሳይሆን ህኔም እንዲ ያለውን ነገር በማገኘት ለማቀበል ፈልጌ ነው ማለት ነው እና ጅቡቲ ውስጥ አሁን ያለው ኮሚኒቲ ሁሉንም ብሄር፣ ብሄረሰቦች የሚያዝል ነበረው። ወያኔ እንኳ እንደዚ ላረገም ነበር ለዝርፊያም ሆነ ለፈለገው ልመናም ለማካሄድ ሁሉን ብሄር ነበር ጥሪ የሚያደርገው። በንቄት ግን ግ 27 ዓመት ዛ አለሁኝ። አንድ ቀንም እዛ ሀገር ገብቼ ወይም ኮሚኒቲ ገብቼ 10 ሳንቲም አውጥቼ ማላውቅ ባዘቦርትም ጠይቄ አላውቅም። እና የሚገርመው ነገር መጥፎ ስራ ምንጊዜም ቢሆን ያስጠላል። ዘረኝነት ያስጠላል። ዘረኝነት ኢትዮጵያን አይጠቅማትም። ወደ እልቂት ሀረግና ጉድጓድ ውስጥ ነው የሚያስገባት። ይህንን ለማለት ፈልጌ ነው። አመሰግናለሁ። ቻው ቻው። አመሰግናለሁ። እብሌዎች፣ እንደምን አላችሁ? መሀመድ ዩሱፍ ነኝ። ሰዑዲ አረቢያ ዘወትር አድማጫችሁ። መልእክት አለኝ። መልእክቴን አየር ላይ አውሉልኝ። በኢትዮጵያ አንዳንድ ነገሮች በጣም አሳፋሪም አስደንጋጭም ናቸው። ሰው ባልተፈጠረበት ሀገር ህገ ወጥ ሆኖ በባህር በስንት ስቃይ መጥቶ ሰርቶ ያፈራውን ለአስር ለስምንት አመት ሰርቶ ያገኛትን በአገሩ ላይ በአገሬ ላይ እኖራለሁ ብሎ ያፈሰሳትን እዛም ደግሞ ህገ ወጥ ነህ ብሎ እየተሳደደና እያፈረሰ መንገድ ላይ እየወደቀ ወይም በባህር እየገባ በጣም የሚያሳዝን ነው። በስልጣን ላይ ያለው መንግስት ይሄንን ቆምና ሰከን ብሎ ሊያስብ ለህዝብ ሊቆረቆር ይገባል። ህግ ህግም ቢሆን ህግ ትከበር ህዝብ እያለቀሰ ታይሆን ህግ መጀመሪያ ህግ የሚያገለግለው ለህዝብ ነው። የህዝብን ባጥሩ አይደለም እና መልዕክቴን አስተላልፉልኝ። አመሰግናለሁ። ይጋብሪዮ የጀርመን ሬዲዮ ጣቢያ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? ገብረስላሴ ጌታሁ እኔ ከሰቆጣ ኢትዮጵያ እላችሁ የአማራ ክልል መንግስት የዋግ ህምራ ህዝብን ወይም የአማራን ህዝብ በሙሉ እስከወረዳ እስከ ቀበሌ ያሳተፈ ውይይት አላደረግ። በወልቃይትና በራያ ምክንያት የትግራይና የአማራ ህዝብ እርስ በርሱ በመገዳደል የወልቃይትና የራያ መሬት ወደ አማራ ክልል መከለል የለበትም። የኢትዮጵያ ህዝብ አገር ሰላም እንዲሆን የቀጠላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መሪዎች አሉ። የኢትዮጵያ ህዝብ ወድነት መጠየቅ አለበት። የወልቃይት እና የአማራ መሬት ወደ አማራ ክልል ለመመለስ የሃይማኖት መሪዎች መስቀላቸውን ይዘው ከመሀል ገብተው መገልገል አለባቸው እንጂ የኢትዮጵያ የደሃ ልጅ የኢትዮጵያ ወጣት የኢትዮጵያ የደሃ ልጅ የገበሬ ልጅ ሁልጊዜ ለአምሳ ዓመት ሙሉ በጦርነት መማገድ የለበትም። ገብረ ስላሴ ጌታሁነ ከሰቆጣ ኢትዮጵያ፣ ሀይለ መለኮት ሀይለ ማርያም ከፍራንክፈርት ጀርመን ኢትዮጵያዊ ነኝ። ሰብአዊ መብት ይከበር ይከበር ስንል ውጤቱ አሁን የሚታየውን እያሉ ሳንጠቀምበት ቀርተን በኢትዮጵያ ጥቁር ቀን እንዲመጣ ምክንያት የሆንን ሰዎች የበዛን ይመስለኛል። አመሰግናል። ወደ ሌሎች መልእክቶች ደግሞ ስናልፍ ሰይፈ አርጋ ናቸው ካለሁበት ይላሉ። አዲስ አበባን በማስተዳደር ከተማዋ ላይ እየተነሳ ያለው ጉዳይ በእኔ አመለካከት አዲስ አበባ የአዲስ አበባውያን ናት፣ በከተማ ደረጃ ደግሞ የኢትዮጵያውያን ናት አራት ነጥብ በአዲስ አበባና ኦሮሚያን የአስተዳደር ወሰን በተመለከተ ህዝብ የመረጠው መንግስት ስልጣኑን እስኪረከብ ድረስ ቢዘገይ መልካም ነው። አሁን ችግሩ ለመፍታት የተዋቀረው ኮሚቴ የኢትዮጵያንም የአዲስ አበባንም ነዋሪ አይወክልም ይላሉ። ሌላው አስተያየት ሰጪ ደግሞ እኔ የምለው ስለ ተፈናቃዮች ጉዳይ ምን ይሻላል፣ ስለ ተፈናቃዮች ችግር ከማውራት ስለ አፈናቃዮች እንዲያቆሙ ወይም እልባት እንዲሰጡ ማድረግ አይሻልም ሲሉ ይጠይቃሉ። ለኤርትራ ወንድምና እህቶች እንኳን አብሮ ለመጫወት ለዚች ቀን አበቃን ይላሉ። ከኢትዮጵያ አስተያየት ይላኩልን። ሌላው አድማጭ ደግሞ ለአስራ አራተኛው የአፍሪቃ ብስክሌት ሻምፒዮን ውድድር ማለታቸው መሰለኝ አበራ ውዱ ከሱዳን ገዳሪፍ የፓይለት ያሬድ ጌታቸውና የረዳት ፓይለት መሐመድ ኑር በወጣትነት እድሜያቸው መቀጨት በጣም ያሳዝናል፣ ያስደነግጣል። ለሁሉም ነፍሲ ማር ይላል መልእክታቸው። ሰይድ ይማም ደግሞ ከወረባቦ ሀይ ዲ ደብሊውዎች። የዛሬን ነው እንጂ የነገን ማን ያውቃል? በአውሮፕላን አደጋ ህይወታቸውን ካጡት ኢትዮጵያዊ ዜጎቻችን መካከል አንዱ የወረባቦ ተወላጅ ነው። እኔም ልክ እንደ አንድ ኢትዮጵያዊ ውስጤን ተሰምቶኛል። የወረባቦ ተወላጁ ደግሞ ለየት ያለብኝ አንድ ቀን ከጓደኞች ጋር ቆጭ ብዬ ሻይ ቡና እያለን ወጣቱን አሳይተውኝ ስለነበረ ሁኔታው ያሳዝነኛል። በተጨማሪም እናቱንና እህቱን በእይታ ስለማውቃቸው በኛ ቤት ቢሆን ብሎ ያሰበው ሰው እንቅልፍ አያስተኛም። ቤተሰቦቹን ፈጣሪ ያጽናናቸው ብለዋል ሰይድ ኢማም ኮረባቦ። አደጋው ብዙዎችን አሳዝኗል። በርካቶችም በዚህም ሳምንት የሀዘን መግለጫቸውን መላክ አላቋረጡም ነበረ። አድማጮች፣ በመጨረሻም የአፋሉ መልእክት አለን የታናሸት እህቴ ልጅ የሰባት ዓመት እድሜ ያለ በደሴ ከተማ ቀይ መስቀል አካባቢ ጥቅምት 2993 ዓ ም እናቱ ወጣ ብላ ስትመለስ ከቤት አጣችው። ከዚያች ቀን ጀምራ በለቅሶና በሀዘን ካሉት በታች ከሞቱት በላይ ሆና እድሜዋን እየገፋች ነው። ስለዚህ ይህንን የአፋልጉኝ መልእክት አስተላልፎልኝ ይላሉ በላይነሽ ሀይሉ ከኖርዌይ ስልክ ቁጥራቸው 0047 94 72 44 39 ነው ወይም ደግሞ ፈላጊ እናት አጸደ ሀይሉ ይባላሉ የኢትዮጵያ ስልክ ቁጥር ነው 09 20 26 29 49 ነው ተፈላጊ በወቅቱ የሰባት አመት ልጅ የነበረው ሀይሉ አረጋው መኮንን ነው ለፈላጊዎችና ተፈላጊ መልካም እድል እኔ በዚህ ልሰናበት ሰናበት ልደት አበበ ነኝ ጤና ይስጥልኝ